በማድመጥ መማር። ጤና ይስጥልን! ውድ በማድመጥ መማር ተከታታዮች፣ መንታ መንገድ በሚል ርዕስ የሚቀርብላችሁን የራዲዮ ድራማ ለመከታተል በሰዓቱ ራዲዮናችሁን ከፍታችኋል። የድራማው ሦስተኛ ዙር ላይ እንገኛለን። ቤትናው መሄጃው ሳናውቀው ባለፈው ጊዜ የአስራ ስምንት ዓመቷ ምረት አባት አቶ ሙላቱ ፍርድ ቤት ቃላቸውን ሲሰጡ ሰምተናል። አቶ ሙላቱ ቃላቸውን የሰጡት ለሀብታም ፖለቲከኛው አቶ መኩሪያ ከአመታት በፊት ህፃን ልጃቸውን ህገወጥ በሆነ ጉድፈቻ በመስጠታቸው ነው። አቶ ሙላቱ አቤት እንደ መርማሪ ርብቃ ከሆነ ምንም እንኳን ጉዳዩ እርሶንም የሚያስጠይቅ ቢሆን የሚያውቁትን ታሪክ ሊነግሩን ፍቃደኛ አሉት። ልክ ነው። ነገሮች በአጠቃላይ ለአቶ መኩሪያ ጥሩ አይደሉም። ግን ሰውየው በቀላሉ ተስፋ የሚቆርጡ አይመስሉ። ይህ በእንዲህ እንዳለ የአቶ ሙላቱ ልጅ ምህረት ከፍቅረኛዋ ንጉሴ ጋር ችግር ገጥሟታል። ይህ ንጉሴ አባት አቶ ጃለታ ደግሞ አሁንም ሐኪም ቤት እንደተኙ ናቸው። ምህረት ልትጠይቃቸው ሆስፒታል ሄደች ጊዜ ይህ ንጉሴ እናት ፊት ነስቷት በሽሙጥ በመናገራቸው በንዴት በግና ሄዳለች። በቃ እሷን ታያት። ምህረት ደግሞ ምህረት የኔ ውድ በጣም በጣም ነው የማፍቅርሽሽ ፍቅር አገላለጽ ላይ ለየት ያለ ነው። እባክህ እናቴ እኔ እና አንተን አብሮ መሆን እንደማይፈልጉት ሁሌም አውቅ ነበር። በዛ ላይ ያንተ ያለውን ልጅ ስላለኝ ሀቁ አይዋጥላቸውም። ለዛ ነው የሚጠሉኝ። ግን ጥላቸው የእሳቸው ብቻ ይመስለኝ ነበር። ምህረትም ጠቡን ሸሽታ ስትሄድ የትምህርት ቤት ጓደኛዋን ትንቢትን አግኝታ ነበር። ስሚ ምህረት፣ ይቅርታ በናትሽ፣ ባለፈው የደወልሽ ጊዜ ስልኩ ተቋረጠ። በዛ ላይ ጥሩ ሰዓትም አልነበረም። ችግር የለውም እኔ ምልሽ በቃ አንቺ ሰዓቱን ወስኝ። ና ዛሬ ማታ በዚች አሪፍ መኪና ተዛዙረን የሆነ ቦታ ለምን አንቀመቅመም? አይዞሽ እኔ ጋብዝሻለሁ። አስራ አምስተኛውንና ፍሬንያዢ የተሰኘውን የዛሬውን ጭውውት የምንጀምረው ሆስፒታል ውስጥ ሲሆን የንጉሴ ወላጆች ከሐኪም ጋር እየተነጋገሩ ነው። ጤና ይስጥልኝ አቶ ጃለታ እና ወይዘሮ ዘውዲቱ። ጤና ይስጥልኝ ዶክተር ሮቤል። አቶ ጃለታ በቅርቡ ወደ ቤትዎ መመለስ የሚችሉ ይመስለኛል። ጎሽ አሁን ከዛ በፊት ግን ጥቂት የምጠይቀው ጥያቄዎች አሉ። ሰሞኑን የተሰማው የጤና ችግር ነበረ? የለም፣ ትንሽ ድካም ነው እንጂ የተለየ ስሜት እንኳን አልተሰማኝም። ብዙ ሲርቦታል? አዎ፣ እንግዲህ መቼም መብላ ትወዳለሁ። ነገር ግን ትንሽ ክብደት ለመቀነስ ብዬ በመጠኑ ሆኗል የምበላው። ጥሩ ለዛ ይሆናል ራስዎን የሳቱበትን ምክንያት። እኔ ግን ስጋቴ ሌላ ነገር እንዳይሆን ነው። የውስጥ ምርመራዎች እንደሚያሳዩትም ምናልባት የስኳር በሽታ እንደሚያሰቃዩ ነው። ለመሆኑ የስኳር በሽታ ምንድን ነው? የስኳር በሽታ ሰውነታችን በተለመደው መልኩ ኢንሱሊን የተባለውን ንጥረ ነገር በቅጡ እንዳያመርት ያ ንጥረ ነገሩ ደግሞ ለሰውነታችን በጣም ወሳኝ ነው። ምክንያቱም የምንበላውን ምግብ ወደ ኃይል ይለውጥና ወደ ሰውነታችን ሴሎች ያዘዋውራል። ኢንሱሊን ስራውን በሚገባ የማይፈጽም ከሆነ ደግሞ ኃይል በደማችን ውስጥ በስኳር መልክ ታምቆ ይቆያል። እሺ ግን እኮ ዶክተር ምንም ህመም እንደማይሰማኝ ነግሬዎታለሁ። ትንሽ ድካም ቢጤ ነው። አዎ አዎ፣ ይሄ እንግዲህ አንዱ ምልክት ሊሆን ይችላል። የስኳር ህመምተኞች ለምሳሌ ድካም ሊሰማቸው፣ ቶሎ ቶሎ ውሃ ሊጠማቸው፣ አሊያም ደግሞ ከተለመደው የበለጠ ቶሎ ቶሎ ሊሸኑ ይችሉ ይሆናል። እናም ደግሞ አብዛኛውን ጊዜ ሰዎች ይህንን በቸልተኝነት ይመለከቱታል። ነገር ግን ይህ በሚሆንበት ጊዜ ሐኪም ማየቱ እጅግ እጅግ አስፈላጊ ነው። ይህንን አላም ነው። አይዞት አይዞት ይረጋጓቶ ጃለታ። የስኳር በሽተኞች እኮ ህይወታቸውን በሚገባ መምራት ይችላሉ። አንዳንዴ የተስተካከለ አመጋገብና መደበኛ የሰውነት እንቅስቃሴ ለውጥ ለማምጣት በቂ ይሆናል። ያለበለዚያ ደግሞ መድኃኒቱም ማለት እንግዲህ እንዲህ ከሆነ ነገ እውኑ ተነስቼ ሩጫ ጫማ መግዛት ይኖርብኛል ማለት ነው። ጃለታ አሁን ይሄ ምን የሚያስቅ ነገር አለ? ምንም አያስቅም። ፈገግ ሲሉ መመልከት ደስ ይላል አቶ ጃለታ። ያው ዝርዝሩም በኋላ ላይ እንነጋገራለን። ሌላ የምመክረው ነገር የማህበረሰቡን የጠና ሰራተኞች እንዲያማክሩ እነሱ የስኳር በሽተኞችን እንዴት መርዳት እንደሚችሉ ስልጠና ወስደው። በሉ እኔ እንግዲህ ልሂድ። ይኸው እንደውም ልጆ መጣሉ። ሰላም የዋሉ። በኋላ ብቅ ብዬ አያታል። አመሰግናለሁ ዶክተር ሻባይ። እንዴት ነህ ንጉሴ? ንጉሴ በቃ እናትን ሰላም እንኳን አትላትም። በቃ እናትን ሰላም እንኳን አትላትም ማለት ነው። እማ መቼውም በሕይወቴ ጣልቃ መግባትሽ ነው የምታቆሚው። እጭ ንጉሴ፣ እንዴ ልጄ ኮነ ለአንተ ጥሩን ነገር ብቻ ነው የምመኘው። ይህቺ ከሌላ የወለደች ምህረት ደግሞ በእርግጥ ለአንተ የምመኛት አይደለችም። እንድታውቂው ያህል እማይ፣ ምህረት ኃላፊነት የተሞላችና ጥሩ የልዕልት እናት ናት። ስለዚህ ዝም በሽ፣ ይማይ ዝም እሺ ንጉሴ፣ ከእናት ጋር እንዲህ መነጋገርህን አቁም አልኩ። ምን ላድርግ እኔ አታያትም እንዴ? ኧረ እባክሽ! ዋው! እንዴት ውብ የሆነ ቦታ ነው! እባክሽ እስካሁን ድረስ አላየሽም ነበር ማለት ነው? ኧረ እኔ አላየሁትም። መውጣት እንድንችል እንኳንም ብቻ እናትሽ ለል ትንጠበቅ። ታዲያስ ዛሬ ምን ይምጣልሽ? ለዛሬ አሪፍ የምትለውን ሁለት መጠጥ ለእኔና ለዚች ጓደኛ ይምጣለን። እ ይኸው እሺ። ምንድን ነው? ሞክሪ፣ እኔ በጣም የምወደው መጠጥ ነው። እርግጠኛ ነኝ ተወጪዋለሽ። ምንም አይልም። አሪፋል። እንዴ አንተ ታድያስ፣ ስለ አሪፍ ቀን ነበር። ቆንጆ እንግዲህ አሪፍ የሆነበት ምክንያት ከማን እንደሆነ ታውቃለህ? ሲደብርህ ብቻ መደወል ነው። በጣም አሪፍ በጫው ባይ ፍቅረኛሽ ነው። ፍቅረኛ አይደለም። እሺ ትንቢት ምንድን ነው ይሆን? ሺው ላናግርሽ ብዬ እኮ ነው። ጓደኛሽ ነኝ። ይገባኛል። መረት፣ ይቅርታ። በጣም በእርግጥ ለጓደኛ ባማክር ጥሩ ነበረ። እሺ፣ በቃ እነግርሻለሁ፣ ግን ለማንም እንዳትናገር። እኔ ለማንም አልናገርም። ምንድን ነው? በተለይ ደግሞ ለትዕግስት ከነገርሻት፣ ላገኘችው ሰው ሁሉ ነው የምታሰራጭው። እሷን ታውቂያታለሽ። ታቃታለሁ። ቃል እገባልሻለሁ፣ ለማንም አልናገርም። ንገሪኝ፣ ምንድን ነው? ጥሩ እሺ። ይሄ ሰውዬ ፍቅረኛ ሳይሆን ደንበኛ ነው። ስለዚህ ከሱ ጋር ትሰሪያለሽ ማለት ነው። እኔ አሁንም ምንም በደንብ አልገባኝ። ምህረት ደግሞ በቃ አብራቸው ጥሩ ጊዜ እንዳሳልፍ ይከፍሉኝ። ምን? አዎ። አንቺ አንቺ ሴተኛ ዳሪ ማለት እንዴት? አይ ለዚህ ነው ሰሞኑን ክፍል የማትገቢበት ምክንያት መኪና ውስጥ በቤት ቤት ምን ማለት እንደምችል ግራ ገብቶ፣ በቃ ለመረዳት ሞክሪ። ቢያንስ በቃ ታሪክ ልንገርሽ፣ ከዛ በኋላ ከፈለግሽ ሜሪት ይችላልሽ። ንገር ምን ልረዳው እችላለሁ? የተከበሩ ዳኛ፣ ከተከበሩ አቶ ሞክሪያ መልእክት ይዤ መጥቼ ነው። ከኔ ምን ፈልገው? ይህንን ፖስታ እንዲሰጥዎ ልከውኝ ነው። ጥሩ። ምን ገንዘብ? ይሄ ሁሉ ገንዘብ እና ምን እንዳደርግላቸው ፈልገውን? የሕፃኗን ክስ ጉዳይ በተመለከተ ቀለል አድርገው እንዲያዩ ንገርልኝ ብለውኝ ነው። እስኪ ድገመልኝ። ስምህም ማን ነበር ያልከኝ? ስሜን አልነገርኩትም። ጥሩ። እንግዲያው ይህን ገንዘብ መልሰ ለአቶ ሞክሪያስ እና እርዳታ የሚያስፈልጋቸው ከሆነ በአካል መጥተው እንዲያነጋግሩ ንገራቸው። ግን የተከበሩ ራሳቸው ይምጡ። በተረፈ ምንም ላደርግላቸው የምችለው ነገር የለም። በጥሞና ስለሰማሽኝ በጣም ነው የማመሰግነው። ምንም አይደል። ትንሽ ለመጠጡ አመሰግናለሁ። እንዲሁም በመጨረሻ ሁሉም ነገር ደስ የሚል ሆናለ። እኔ ራሴ በጣም ደስ የሚል ጊዜ ነው ያሳለፍኩት። ግን የነገርሽኝ ነገር ከአይምሮ ሊወጣ አልቻለ። በእናትሽ ስለዚህ ጉዳይ ለማንም ሰው እንዳትናገር። እኔ ገንዘቡ በጣም ስለሚያስፈልገኝ ነው ነግሬሻለሁ። ወላጆቼ ሞተዋል። ተናነፍችን ደግሞ ማስተዳደር አለብኝ። ግን አሁንም ቢሆን ስሜ ምረት እንዴት እንደሚነዳል ላስተምርሽ ቃል ገብቼልሽ አልነበር? ሰው መንገድ ነው። በጣም ነው የፈራሁት፣ ከዚህ በፊት ነድቼ አላውቅም። ሊሰማኝ ችግር የለውም። ስቀር ሰው ይሰማኛል። ቀረ ነው። አይዞሽ። ሲሰክሩ ነው በደንብ ጥንቅቅ ብለው የሚመጣው። ግን ካልፈለግሽ ችግር የለውም። ይሄኛው ፍሬን ነው የመኪና ፍሬን። ይሄኛው በዚህ በኩል ያለው ለማቆም ስትፈልግ ረጋ ብለሽ እሱን ትጫኘዋለሽ። የትኛው? ይሄኛ ወደዚያ፣ ያለው ያኛው ልነግርሽ ነው። እሱኛው ደግሞ ነዳጅ መስጫ ነው።

ቤትና መሄጃውን ሳናውቅ በዚህ ሁኔታ ጭውውቱ ለዛሬ ይደመደማል። በሚቀጥለው ጊዜ ምህረትና ትንቢትን የገጠማቸውን ለማወቅ ራዲዮ መክፈታችሁን እንዳትረሱ፣ የሌሎችም ገጸ ባህርያት ታሪኮች እንዳያመልጧችሁ። ይህንንም ሆነ ከዚህ ቀደም የተላለፉ ክፍሎችን ለማድመጥ ከፈለጋችሁ ድረ ገጻችን ዲደብልዩ ዶት ዲኢ ስላሽ ኤልቢኢን ይጎብኙ። እስከሚቀጥለው ጊዜ Then I'm Then i then No touching